ባለፈው አንድ ዓመት ፖለቲካችን ከተራ ነገር እስከ ከፍተኛው ድረስ ለውጥ አምጥተዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለጋዜጠኞች በሰጡት መግለጫ ከእውነት የራቁ ያሏቸውን የማህበራዊ ድረ ገጾች መረጃዎች ተችተዋል። በኦዴፓ እና በአዴፓ መካከል ልዩነት አለመኖሩን ጠቅላይ ሚኒስትሩ አዲስ አበባን በተመለከተ በተለይ ከፓርቲያቸው ኦዴፓ አንጻር የሚሰራጩ መረጃዎችን አጣጥለዋል። የኦሮሚያ ክልል ፕሬዚደንት ለማ መገርሳ ሰጥተውት የነበረው አስተያየት በተሳሳተ መንገድ መተርጎሙንም ነው ጠቅላይ ሚኒስትሩ ያብራሩት። ጠቅላይ ሚኒስትሩ የሰጡትን ጋዜጣዊ መግለጫ እስክንድር ፍሬው ተከታትሎ ተከታዩን ዘገባ ልኮልናል። ጠቅላይ ሚኒስትር አብይ አህመድ ዛሬ ከጋዜጠኞች ጋር ሲገናኙ ሊሞሉ ያሰቡት የመረጃ ክፍተት ሰፊ ሳይሆን አልቀረም። በማህበራዊ ድረገጾች የሚሰራጩ ዘገባዎች፣ በአንዳንድ የህብረተሰብ ክፍሎች አካባቢ የታዩ የወቅታዊ ሁኔታዎች አረዳዶች ትኩረት ስበው አድማስ አስፍተው ቆይተዋል። ጠቅላይ ሚኒስትሩ ወደ ኃላፊነት የመጡበትን አንደኛ ዓመት አስመልክተው በሰጡት መግለጫ ላይ የተገኙ ጋዜጠኞች ያነሷቸው ጥያቄዎችም ከእነዚህ መረጃዎች ጋር የተገናኙ ናቸው። የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ አመራሮች ወቅታዊ ሁኔታዎችንና አገሪቱ በቀጣይነት የምትከተለውን አቅጣጫ በተመለከተ ተመሳሳይ አቋም እንደሌላቸው ከአማራ ዲሞክራሲያዊ ፓርቲ አዴፓ ጋርም ልዩነቶች እንዳሉ የሚገልጹ መረጃዎች በተለያዩ መንገዶች ሲወጡ ቆይተዋል። ይህንን አስመልክቶ ከአሜሪካ ድምጽ ለቀረበ ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ እውነታው ሌላ መሆኑን አብራርተዋል። ቪኦኤ አቶ እስክንድር ያነሱት ጥያቄ ኦዲፒን በሚመለከት እና አዲፒን በሚመለከት ልዩነት አለ ወይ ወይም ለውጡን በሚመለከት አዲስ ነገር አለ ወይ ላሉት አጭሩ መልስ ምንም ነገር የለም ኦዲፒ እንዳጋጣሚ የሆነው እስከዛሬ ግማሽ ቀን ድረስ ላለፉት ሶስት አራት ቀናት ጠንከር ያለ ግምገማ ሲያደርግ ነው የቆየው። በዚህ ግምገማ የታዘነው ነገር ከምንጊዜውም በላይ በሰራነው ጉዳይ ሳንረካ ወደፊት ተጨማሪ ስራዎች መስራት ይኖርብናል የሚልና ታሪካዊ ኃላፊነት በልኩ ልንወጣ ይገባል የሚል አጠቃላይ ሀሳብ ያለው ግምገማ በጣም ጠቃሚ ግምገማ የነበረ አንድነታችንም ከምን ጊዜውን በላይ ተጠናክሮ የወጣበት ነው። አዲፒ ጋር በሚመለከት ትንሽ ታሪካዊ ዳራውን ለማሳየት በመጀመሪያ ደረጃ ኦዲፒ እና አዲፒ ከመባላቸው በፊት ወይም ኢሂደን እና ኦፒዲዮ ከመባላቸው በፊት እነዚህ ሁለት ፓርቲዎች እርሿቸው አንድ ነው። ኢሂደን ተብለው ለኢትዮጵያ ሕዝብ በጋራ የሚሰሩ ሰዎች የመሰረቱት ፓርቲ ነው። በኋላ በአዴን እና ኦፒዲዮ ሆኖ የወጣ ረዥም ዘመን አብሮ በመታገል ችግሮች ለማየት የተሻለ ልምምድ አላቸው። ከዚያ ባሻገር በተደጋጋሚ እንዳነሳሁት ሁለቱ ህዝቦች ደግሞ በብዙ ምክንያት በጂኦግራፊ በመዋለድም፣ አብሮ በመኖርም የተዋህሉ ህዝቦች ናቸው። አሁን ጉዳዩ የአዲፒ ና የኦዲፒ ጉዳይ ሳይሆን የዚችን ታላቅ አገር ህልውና ለማስቀጠል ሁሉም የፖለቲካ ፓርቲ በኃላፊነት ስሜት በጋራ መስራት ይገባቸዋል። ኦዲፒ እና አዲፒን በሚመለከት ግን በአዲፒ ውስጥ ልክ እንደ ኦዲፒ ልክ እንደ ኦዲፒ ካለምንም ችግር ቁጭ ብዬ እንደ አዲፒ ሴንትራል ኮሚቴ መናገር ያሻኝን ሂስ ማቅረብ የሚችልበት ፓርቲ ነው። በአዲፒና በኦዲፒ መካከል በፖለቲካ ሀሳብ እንደፈለግን ለመነጋገር እውነት ለመናገር ምንም አይነት ድንበር የለም። ምንም አይነት ድንበር የለም። ይህንን ግንኙነት በኢህአደግ አባል ድርጅቶች ብቻ ሳይሆን ከሌሎቹን ጋር ማድረግ እንፈልጋለን። ይህ እንደተጠበቀ ሆኖ ይሄ የመላእክት ስብስብ አይደለም። አልፎ አልፎ ከኦዲፒም ከአዲፒ ያልተመቻቸው ሰዎች የሆነ ነገር ሊናገሩ ይችላሉ። በለመድ ነው መሰረት ትክክል ነው ወይ አለ ይሄ ነገር ብለን እንገማገማለን። ሂስ አቅርበን እንተራረማለን። ከዚህ የተረፈ የሚያሰጋ አንዳች ነገር በአዲፒና ኦልፒ መካከል የለም። ግን ለመምዳችን ደካማ ስለሆነ ሰው ቶሎ ብሎ ወደ ልዩነት ይወስደዋል። በጣም በቅርበት በምክክር ነው በጋራ ወደፊትም ይኸው ይቀጥላል። ሁለት ሰዓት ከ15 ደቂቃ አካባቢ በፈጀው ጋዜጣዊ መግለጫ በንጽጽር የአዲስ አበባን ጉዳይ ያህል ተደጋግሞ የተነሳ ጥያቄ የለም። የከተማዋ ነዋሪ ላልሆኑ ከኦሮሚያ ክልል የመጡ ሰዎች መታወቂያ ተሰጥተዋል። ከሚለው ጀምሮ በተለያየ መንገድ ሲሰራጩ የነበሩ የተለያዩ መረጃዎችን አስመልክተው ለቀረቡ ጥያቄዎች ነው ምላሽ የሰጡት። መታወቂያም በሚመለከት መለከት እና ሰፋ ሲል የአዲስ አበባን ዲሞግራፊ ለመቀየር ኦዲፒ ስራ የሚል ሀሳብ በሚመለከት በመጀመሪያ ደረጃ መታወቂያ ውሸት ነው። በአዲስ አበባ ከክፍለ ከተማ በላይ ባሉ ኃይሎች ግምገማ አካሄደን ነበር በቅርቡ እውነት ከሆነ ብለን በመሰረቱ ውሸት ነው ሀሳቡ። ሁለተኛው ግን ስትፈልጉ የፌዴራል መንግስት ተዳክሟል አቅም የላችሁም ማለት ነው ሀሳቡ በሌላ መንገድ ደግሞ በጣም ሶፊስቲኬትድ የሆነ ኢንጂነሪንግ ማድረግ ትችላላችሁ የሚል የሚቀረን ሀሳብ አዲስ አበባ ውስጥ አሁን ያላትን ማንነት እች ከተማ ለመያዝ 125 አመት ነው የፈጀባት። ከተቆረቆረች መቶ ሀያ አምስት ዓመት በተለጣጠፉ ነገሮች ነው የአሁን ማነቷን የያዘችው። እኔ አንድ አመት ሳይሞላ ያንን ነገር መቀየር የሚያስችል ብቃት ካለኝ የኢትዮጵያ ችግር ገደል ገባ ማለት ነው። በአንድ አመት ይሄንን ጉዳይ ወደሚባለው ደረጃ መቀየር ቀላል ነገር ተደርጎ መወሰድ የለበት። ቢታሰብ ቢፈለግ እንኳን እንደው ዝም ብሎ በዋዛ የሚደረግ አድርጎ ማሰብ ተገቢ አይደለም። የክልሉ ከተሞች ከሶማሌ ክልል የተፈናቀሉ ዜጎችን በኮታ ወስደው ድጋፍ እንዲያደርጉ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ሲሰራ የቆየበትን ሁኔታ ማብራርተዋል። ጠቅላይ ሚኒስትሩ በአዲስ አበባ ድጋፍ እንዲደረግላቸው የተወሰነውን እነዚህኑ ዜጎች አስመልክቶ የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ የሰጡት አስተያየትም በተሳሳተ መንገድ መተርጎሙን ነው የጠቀሱት። ያኔ የኦሮሞ ሰዎች ከሶማሌ ሲፈናቀሉ ዘር ሳይለይ አብሮት የቆመ ኦሮሞ ብቻ ሳይሆን መላ ኢትዮጵያ ነው። እነሱን ጉዳይ ተፈናቃዮቹ ያውቁታል። ማን እንደሰራላቸው፣ ማን እንደቀለባቸው ያውቁታል። በጋራ ያደረግነው ጉዳይ ያኔ ጥቂት ምናልባት ስድስት ሺህ እርግጠኛ አይደለሁም። ለአዲስ አበባ የተሰጠ ኮታ ያለ ይመስለኛ። አዲስ አበባ ልክ እንደሌሎች ከተሞች እነዚያን ተፈናቃዮች ቆርቆሮ ቤት ሰርቶ እንዲያስቀምጥ። ያም በሚመለከት በኋላ ከተማ ጋር ተያይዞ ለተነሳው ጥያቄ ምላሽ ሲሰጡ የኦሮሚያ ክልል ርዕሰ መስተዳደር ሮንግሌ የተወሰደውን ሀሳብ አሁን እዚህ መግለጥ የምፈልገው ኦዲፒ የሚታገለው አርብቶ አደር ኦሮሞዎች፣ አርሶ አደር ኦሮሞዎች ከተሜ እንዲሆኑ ነው። እዚህ ጋር ጥያቄ ያለው ሰው ካለ መነጋገር ይቻላል። አዲፒ የሚነጋገረው አርሶ አደር አማሮች ከተሜ እንዲሆኑ ነው። ቲፒልፍ የሚታገለው አርሶ አደር ትግራዮች ከተሜ እንዲሆኑ ነው። የሶማሌያ የአፋር ፓርቲዎች የሚታገሉት አርብቶ አደር ዜጎቻቸው ከተሜ እንዲሆኑ ነው። ምን ማለት ነው? በአቅራቢያቸው ጤና ጣቢያ እንዲኖር፣ መንገድ እንዲኖር፣ ስልክ እንዲኖር፣ በቀላሉ የሰለጠነ የአኗኗር ስርዓት እንዲኖራቸው ማስቻል ይሄ የሁሉም ፓርቲ አላማ። ብዥታ አያስፈልግም። እዚህ ጋር ዳ ኢንክሉድ ኦሮሞ ማለት ነው። አንድ ሁለተኛ ኦሮሚያ አዲስ አበባ ብቻ ሳይሆን በሁሉም ከተሞች ኦሮሚያ ውስጥ ባሉ ከተሞች ብዙ ጊዜ አዲስ አበባ ይነሳል። ግን ጅማን ብንሄድ ነቀምትም አምቦን ብንሄድ ኦሮሞ ብቻ ይኖርበት፣ በርካታ ጉራጌዎች፣ አማራዎች፣ ትግሬዎች የተለያዩ ብሔረሰቦች ይኖርበታል። ወደ ውጭ እየወጣ ከብት እያረባ ወይም እያረሰ የሚኖረውን ሰው የአኗኗር ዘዬውን መቀየር ያስፈልጋል የሚል የድርጅታችን ጽኑ አቋም። ያ ማለት ግን ኦሮሞን ከተመ ያደረግን ሌሎቹን ደግሞ አርብቶ አደር እና አርሶ አደር ማድረግ ነው የሚል ሀሳብ ግን ኦዲፒ የለውም በፍጹም የለውም። አንዳንዱን ነገር በተንሻፈፈ መንገድ ማየት ተገቢ አይደለም። ፖለቲካ ሴንተር ነው፣ ከተማ የሀብት ሴንተር ነው፣ የእውቀት ሴንተር ነው፣ ህዝቦቻችን እያሰለጠን ማድረግ አለብን የሚለው ሀሳብ የድርጅታችን አቋም ነው። አዲስ አበባ ላይ ኦሮሞ እያበራከትን ሌላውን ማሳነስ የሚል ጉዳይ ግን አስበንም አናቅም፣ አድርገንም አናግም ወደፊትም አናስብ። ለምን እንደሚታሰበው ቀላል ጉዳይ ስላልሆነ ማለት ነው። ጠቅላይ ሚኒስትር አብይ አህመድ ፖለቲካው ባለፈው አንድ አመት ለውጥ ማምጣቱን ያስረዱትም በአዲስ አበባ ከነበረው ሁኔታ በመነሳት ነው። እንግዲህ የሰው ልጅ የማስታወስ አቅሙ ውስን ነው። ከሰማው ካየው 80% ገደማውን ቶሎ ይዘነጋል። የዛሬ አመት አዲስ አበባ ታዋቂ ዘፋኞች ለአድናቂዎቻቸው ዘፈን መዝፈን የማይችሉባት ከተማ ነበረች። ሌላውን ፖለቲካ እንተው፣ ማለት ዘፋኞች በአንድ አዳራሽ አድናቂዎቻቸውን ሰብስበው መዝፈን የማይችሉባት ከተማ መሆኗ ተረስቷል። ይሄ ተራ ነገር ነው። ከዚያ ሲሻገርስ ታሳሪዎች፣ ወንድም ታስሮበት፣ እህት ታስሮበት በየፖሊስ ጣቢያ እያንኳኳ ታስሮብኛልና እዚህ ነው ወይ ብሎ የታሰረበትን ቦታ ለማወቅ የሚንከራተት ኢትዮጵያ ቁጥር ቀላል አልነበር። የታሰረበትን ካወቀ በኋላ በፈለገው ሰዓት ሄዶ ታሳሪ ማረሚያ ቤት መጎብኘትም ቀላል አልነበረ። ኦኤንኤልኤፍ አፈሙዝ አዘግዝቆ ኦኤንኤልኤፍ አፈሙዝ አዘግዝቆ ኢትዮጵያ ውስጥ ይገባል የሚል ሀሳብም የሕልም ያክል ሩቅ ነበር። ፖለቲካችን ከተራ ነገር ጀምሮ እስከ ከፍተኛ ነገር ከፍተኛ ለውጥ አምጥቷል ማለት ነው። አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በዚሁ ጋዜጣዊ መግለጫ በሌሎች ልዩ ልዩ ርዕሶች ላይ ለተነሱ ጥያቄዎችን ምላሽ ሰጥተዋል። በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ